በኦሮሚያ ክልል ነዋሪ የሆኑት የ40 ዓመት ጎልማሳ በ1983 ዓ ም በነበረው አለመረጋጋት ድንበር አቋርጠው በሱዳኗ አነስተኛ ከተማ ከሰላ ላይ ተጠልለው ነበር። ያኔ ጥያቄ ቀረበላቸው። ወደ ሀገር ቤት የምትመለሱና ወደ ውጭ የምትሄዱ ሲባል ፈረንጆች፣ እኔ ወደ ሀገር እመለሳለሁ፣ ወቅቱ ጥቅምት ነው፣ አገዳ በላለሁ፣ እሸት በላለሁ ብዬ ነበር የተመለስኩት። አሁን በነጭ ጤፍ አምራችነቷ በምትታወቀው አዳ ወረዳ ተቀምጠው ልጅነት ባይዘኝና የገጠር ልጅ ባልሆን ይሄኔ አውሮፓ ነበርኩ ይላሉ ቁጭት በተቀላቀለው ስሜት በቀድሞ ውሳኔያቸው እንዲጸጸቱ ካደረጓቸው ነገሮች አንዱ የኑሮ መወደድ ነው ኑሮ ውድነት በሚገርም ሁኔታ ከባድ ነው ዛሬ አሁንኛ ላይ አሙስ ነው ገበያ ነው እኔ ምግብ ቤት ነገር አለችኝ እነግዳለሁ ኪሎ ቲማቲም 35 ብር ቃራ እንደዛው 50 ብር፣ ምስር ከ50 እስከ 65 ብር። አንድ ኩንታል ጤፍ 2100 እስከ 2700 የአዳማኛ እነዚህ ናቸው። ስንዴ ኩንታል 700 ምናምን ሽምብራ አይቀመስም። እነዚህ የወጥ ነገሮች ከባድ ናቸው። ፍየል፣ ዶሮ ከባድ ነው። የቅንጦት ነው ኢትዮጵያ ውስጥ። አሁን በኢትዮጵያ በምግብ ሸቀጦች ላይ የሚታየው የዋጋ ማሻቀብ በመንግስታዊው የማዕከላዊ ስታትስቲክስ ኤጀንሲ ወራዊ ዘገባ ላይም ተመልክቷል። እንደ መስሪያ ቤቱ ዘገባ ከሁለት ወር በፊት አምስት በመቶ የነበረው የምግብ ሸቀጦች የዋጋ ግሽበት ባለፈው የካቲት 7.8 በመቶ ገብቷል። በሀገሪቱ ያለው አጠቃላይ የዋጋ ግሽበት ደግሞ በጥር ወር ከነበረበት 6.1 በመቶ በየካቲት ወደ 7 በመቶ ከፍ ማለቱን ጠቁሟል። ነዋሪነታቸው በአዲስ አበባ የሆነ አቶ አበበ አዲስ የተባሉ አድማጫችን ስለ ዋጋ ግሽበት ተከታዩን በዋትሳፕ አድራሻችን ልከውልናል። የዋጋ ግሽበት ባስ ባስ ባስ አርጎናል። የመጨረሻ ላይ ያቃጥለን ደርሰዋል። ከቲማቲም በታች ምን ይበላል? ከቃሪያ በታች ምን ይበላል? በዚህ ጾምስ ምን ይበላል? የኢትዮጵያ መንግስት ይህን ነገር እንደው መፍታት አልቻለም። እኛ ከምንኖርበት አካባቢማ የባስ ሆኗል። የመጨረሻ እሳት እሳት ሆኖብናል። እንደ አቶ አበበ ሁሉ በርካታ አድማጮቻችን በአካባቢያቸው ያለውን ሁኔታ በዋትሳፕ አድራሻችንም ሆነ በፌስቡክ ገጻችን አጋርተውናል። አብዛኛው አስተያየት ሰጪዎቻችን በየአካባቢያቸው የዋጋ ንረት እንዳለ ነግረውናል። ብዙዎች አጽንዖት የሰጡት ቀደም ሲል በርካሽ ይገኙ የነበሩት ቲማቲም፣ ቃሪያ፣ ሽንኩርትና ጎመን ላይ የተደረገው ከፍተኛ ዋጋ ጭማሪ ነው። የተወሰኑ አድማጮቻችን ለዋጋ መወደዱ አንዱ ምክንያት መንግስት ለሰራተኞች ያደረገው የደሞዝ ስኬል ማስተካከያ ነው ሲሉ ሌሎች በበኩላቸው መንስኤው ሰው ሰራሽ ነው በማለት ነጋዴዎችን ተጠያቂ ያደርጋሉ አንድ የጅማ አድማጫችን በምግብ ሸቀጦች ላይ የዋጋ ንረቱ የተከሰተው ያለ ወቅቱ በዘነበው ዝናብ ነው ብለዋል የንግድ ሚኒስቴር የሕዝብ ግንኙነትና ኮሚዩኒኬሽን ጉዳዮች ጽፈት ቤት ምክትል ኃላፊ ወይዘሮ ትዕግስት ዳኝነት መንስኤዎቹንና መንግስት እየወሰደው ያለውን እርምጃ አስመልክቶ ተከታዩን ምላሽ ሰጥተዋል። ከመንግስት የደሞዝ ጭማሪ ማስተካከያ ጋር ማጭማሪ ሳይሆን ማስተካከያ ጋር ጋር ተያይዞ አንዳንድ ነጋዴዎች ያለ አግባብ እንድረት አድርገዋል። አንዱ እሱ ነው። ሁለተኛ የግብርና ሚኒስቴር መግለጫ ሰጥቷል። ከቲማቲም ጋር ተያይዞ ባለፈው ወራት በነበረ የአየር መለዋወጥ ወይም ውድ ምክንያት የቲማቲም እጥረት ከቦታው እንዳለ መግለጫ ሰጥቷል። ዋጋውን ከማረጋጋት ጋር በርካታ ስራዎች እየተሰሩ ነው። በተለይ እንደ ንግድ ሚኒስቴር የመሰረታዊ ሸቀጦችን አቅርቦት በተመለከተ በክልል ካሉ ንግድ ቢሮ ኃላፊዎች ጋር በቅንጅት በመስ ዩኒዮኖችን በማሳተፍ የአቅርቦት ችግር እንዳይኖር ማድረግ ነው አንዱ ስራ። ሁለተኛ ያለ አግባብ ንረት የሚፈጥሩ ነጋዴዎች ካሉ የመጀመሪያው ስራ ማስተማር ነው የሚሆነው። ከዛ በኋላ ግን በዚህ የማይማሩና የማይስተካከሉ አካላት ካሉ ግን ያው ህጋይና አስተዳደራዊ እርምጃ እየተወሰደ እንደሚሄድ ነው። የንግድ ሚኒስቴር ጉዳዩን የሚከታተል ኮማንድ ፖስት ማቋቋሙንም ወይዘሮ ትዕግስት ጨምረው ገልጸዋል።